ከጋምቤላ ከተማ በስተ ምስራቅ 17 ኪሎ ሜትር ርቀት ላይ በሚገኘው ጀዊ የስደተኞች መጠለያ ሰፈር አቅራቢያ በተፈጸመ ድንገተኛ ጥቃት ሰላማዊ ሰዎች ተገልለዋል። እስካሁን ባደረግነው ክትትል 14 ሰዎች በአሰቃቂ ሁኔታ መገደላቸውንና አስከሬኖቻቸው ተለይተው ለዘመድ አዝማድ መላካቸውን ለሆስፒታል ቅርበት ያላቸው ምንጮች ገልጸዋል። የደረሱበት ያልታወቀ ሰዎች በመኖራቸው ደግሞ ፍለጋው በየጫካው መቀጠሉን እማኞች ይናገራሉ። ጽዮን ግርማ ሙሉውን ዘገባ ይዛለች። ጋምቤላ ትላንትና ና ዛሬ ሌላ ተጨማሪ ሀዘን አስተናግዳለች። ድርጊቱ ሲፈጸም በቦታው የነበረ የአይን እማኝ ለአሜሪካ ድምጽ እንደተናገረው በትናንትና ሁለት ከቀኑ 6 ሰዓት ኤሲኤፍ የተሰኘ በተመጣጠነ ምግብ ጤና እና በልዩ ልዩ አገልግሎቶች ላይ የሚሰራ የፈረንሳይ ድርጅት መኪና አሽከርካሪ ከጋምቤላ 17 ኪሎ ሜትር ርቀት ላይ በሚገኝ ጃዊ በተባለ የደቡብ ሱዳን ስደተኞች የስደተኛ ካምፕ ውስጥ የሚኖሩ ሁለት ሕጻናት እየተጫወቱ ባለበት ወቅት የመኪና አደጋ ያደርሳል። የግጭቱ አደጋም ከፍተኛ ስለነበር ሕጻናቱ ይሞታሉ። በዚህ የተናደዱት በጃዌ ስደተኛ ካምፕ ውስጥ የሚገኙ የደቡብ ሱዳን ኖዌር ብሔረሰብ አባላት ባገኙት ሰው ላይ ጥቃት መፈጸም እንደ ጀመሩ የዓይን ማኙ ይናገራል። ከዛ በኋላ የተገኘውን በሙሉ ነው በቃ ያ ያተገኘ መኪና የሚሆን ምንም የሚሆን ሹፌሮቹ ውሃ ምና የሚቀሉ ሹፌሮች ኖች አሉ። የተለያዩ መኪኖች አሉ። እዚህም ሌላም መኪኖች አሉት ድርጅቶች የሚጠቀሙባቸው ኤንጆዎች የሚጠቀሙባቸው ማለት ነው። እነሱም በቃ በሙሉ የመቷቸውን ቢሆን መኪና ስለያዙ ነፍስ ነው እና ዝም ብለው ወጣ በቃ ነው። መኪና የያዘ ሰው ምንም የሆነው ነገር የለም ወጡ። እንደ ተባበሩት መንግስታት ድርጅት የስደተኞች ተቋም የቅርብ መረጃ በኢትዮጵያ በጋምቤላ ክልል ውስጥ በሚገኘው ጃዊ በተሰኘው የስደተኛ መጠለያ ተቋም ውስጥ አርባ ስምንት ሺ ስድስት መቶ ስልሳ አንድ የደቡብ ሱዳን የኖዌር ጎሳ አባላት ስደተኞች ይኖራሉ። አስራ አንድ ሺ አራት መቶ ሰባ ሁለት አባወራዎች ሲሆኑ የበዙት ደግሞ ሕጻናት ናቸው። እንደ አይንማኞቹ ማኞቹ ገለጻ በዚህ ካምፕና በካምፖቹ ዙሪያ ለስደተኞች አገልግሎት ለመስጠት የተለያዩ መንግስታዊ ያልሆኑ ተቋማት በስፍራው ይገኛሉ። በተጨማሪም የተለያዩ ድርጅቶች ለሚያሰሯቸው ትምህርት ቤቶችና ጤና ጣቢያዎች ግንባታ የተቀጠሩ ከመሐንዲስ ጀምሮ የቀን ሰራተኞች በቦታው አሉ። እንዲሁም በግላቸው ለስደተኞቹ ሸቀጣሸቀጥና ምግብ በማቅረብ የንግድ ስራ ላይ የተሰማሩ የደቡብ ሱዳን ተወላጅ የኖየር ጎሳ ስደተኞቹ ጥቃቱን መፈጸም ጀምሩ አብዛኞቹ ባገኙት መኪና አመለጡ። በቀን ስራና በግንባታ ስራ ላይ የነበሩት ግን ይህን እድል አላገኙም። ባሰቃቂ ሁኔታ ተጨፍጭፈው ተገደሉ ይሉናል ማኞቹ። እሱ ባገኘው መኪና ላይ ተንጠልጥሎ ጭፍጨፋውን ሲያደርሱ ያቸው ማምለጡንም ገልጾልናል። ስለዚህ እነሱ ምንም አይነት የመኪናም የምንም አማራጭ የላቸውም፣ የላቸው በቃ እዚያ ይዘው ጨፍጭፈው ጨርሷቸው። ወይሞ ፎርማኖች፣ ኢንጂነሮች ምናምን ምናምን እዚያው ነው ያለው። የሰውን ጥር ያደረገዋል የማይባለውን ነገር አድርገው በጣም ጭካኔ በተሞላበት በቃ ባገኙት ነገር ነው እየቀጠቀዱ የገድሏቸው። እና ኢቭን ሴቶችን ያደረጓቸውን ነገር ትንሽ ለመናገር ራሱ ይከብዳል በጣም ማለት ነው። በተለይ ሁለት ሴቶች ገለዋል ና ሴቶቹ በጣም ያደረጉት ነገር በጣም ምን አደረጓቸው። በቃ ገለው በሪፕሮዳክቲቭ ኦርጋናቸው ላይ በቃ እንጨት ምናምን ሁሉ ሰው በጣም ነው የሚያስጠላው። እንጨት ምናምን ነገር ትምረዋቸው በጣም በጣም ነው የሚያናደር እንደ አይን እማኙ ገለጻ ነጻ ጭፍጨፋው የተደረገው ለአንድ ሰዓት ያህል ሲሆን አካባቢው ላይ የመከላከያ ሰራዊት ገብቶ እስካሁን አስክሬን በመፈለግ ላይ መሆኑን ይናገራል። ቦታው በጣም ጫካ በመሆኑም ኢትዮጵያውያኑ ራሳቸውን ካደጋው ለማስጣል በየጫካው ይሮጡ ነበር። ገዳዮቻቸውም እያሳደዱ ጨፈጨፏቸው ይለናል። አስክሬኑም የተለቀመው ከየቦታው ሲሆን እስካሁን የአስራ አራት ሰው አስክሬን መገኘቱን መስማቱን ይገልጻል። አስክሬኑ ተወሰደ የተባለው ጋምቤላ ሆስፒታል በመሆኑ ወደዛው ደወልኩ እና አስክሬኑን የተመለከተ የአይንም አኛ ያገኘው አስራ አነሳው አስክሬን ተገኝቶ አሁን የሆንኩ አስራ አነሳ ምናምን ላይ ወደዛ ወደ አገር ቤት ተጭ ሁን በአብሁን ሶስት በሱ ላይ ሁለቱ ሴቶች ነበረ። አንዷን አንድ ራሱ አንገቷ የለም። እንደ ዶሮ ከአንገት በታች ነው እንጂ የመጣ ከአንገት ወደ ላይ በኩል የለም። በጣም በጣም እንደ በቃ ከገደሉ በኋላ አስክሬናቸው እንዳይታዩ ፊታቸው በጣም እንትን አድርጎ በአጨፋልቆ ምንም የክሌ ነው ተብሎ እንዳይታወቅ አድርጎ ነው እንትን አደረጉ። አብዛኞቹ ማቾች ከሌላ ቦታ የመጡ በመሆኑ አስክሬናቸው ወደ የቤተሰቦቻቸው መላኩን ለነገረኝማኝ እንዴት ተለይተው ተላ ለመላኩ ስል ጠየኩት። ኮንትራክተር ያመጣቸው የቀሩ አንዱ ሳይክላ ወደ ሀያ ስምንት ሰራተኛ መጣ። ከሀያ ስምንቱ አስራ አምስቱ የተረፉት ነው። ለየ- ለየሰዎቹን እዛ ጋ አቴንዳንስ እና በመልካቸው እንትና በእግራቸው በልብሳቸው የለዩ። ሌላኛዋ የጋምቤላ ከተማ ነዋሪ ናት። ሆስፒታል ተገኝታ አስክሬኑን አይታለች። እዛው ውዬ ነው የመጣሁት፣ አለችኝ። በጣም ነው የተቀጠቀጡ። ሴቶቹን በቃ አንገታቸው ተቆርጦ፣ ሌሎቹ ደግሞ ሌላ አይቷ። አንዲቱ ሁለት ናት ደግሞ፣ ፊት ለፊቷን ተቀጥቆጣ በቃ ማንነቱ አይ ይታየኝ ከቦታ አይኑን አወጥቶ ይዘጋያል። በቃ መናገርም ራሱ ይከብዳል። እንገታቸው ቆርጦ ወንዶችም ደሞ ተቀጥቅጦ በቃ ደግሞ አሰቃቂ ግድይ ነው ግድያ ነው የተሞቱት ሰዎቹ። እኔ እንግዲህ ሴት ነኝ። እዛ ውዬ ነው የገባውታውን እስከ ሆስፒታል እየተጓጓዜ ነው ያለ አሁንም ደግሞ አምቡላንስ እያጎጎዜ ነው ያለ። ስሙን መግለጽ ያልፈለገ ሌላ የጋምቤላ ከተማ ነዋሪ ግድያው በምን እንደተፈጸመ ሲናገር በገጀራ በጦርና በድንጋይ አሁን እዛ ሆስፒታል የሚገቡት አይኖቻቸውን ሉጎል ብሎ ያወጡ እንዲወጡ ተደርገዋል። ልብሳቸው ልብስ ዘርፋል፣ ብራቆጣቸው ነው። ሟቾቹ አብዛኛው ከደቡብ ክልል የመጡ የቀን ሰራተኞች እንደሆኑ የሚናገረው የአይን ማኝ በአሰቃቂ ሁኔታ ተገደሉ ይላል። አብዛኛዎቹ የደቡብ ልጆች ስራ በቃ ራሳቸውን ለመለወት ቤተሰቦቻቸውን ለመለወት ብለው ነው ስራ ውስጥ ገገቡት። ድንጋይ ማምረት፣ አሸዋ ማምረት፣ አሸዋ አሸዋ ያወጣሉ። ከዛ የኮንስትራክሽን የሚሰሩት ሰዎች አሸዋ ከዛ ይገዛሉ ማለት። አካባቢው በራው ነው እንግዲህ ልጆቹ ስራው ፈልገው ስራ ለማግኘት ነው እዚህ ወደዚህ የመጡት። እዚሁ ባህሪያው እንደዚሁ ሊለወጥ ብሎ ነው የመጣ። ከከተማ ወጣ ብሎ ጫካ ውስጥ ነው እንዲያውም፣ መብራት የሌለበት ቦታ ጫካ ውስጥ ነው የሚያድረው ራሱ ለመለወጥ ማለት። ያመሆኒ እንዲህ አይነት ነገር ገጠሞች ጫካ ውስጥ የሄደው ማደን ምንም አያውቁም ስራው ቦታ ነው ቁጭ ብሎ ሄዶ አድ ነው መግደል ነው። አስክሬኑ ሲፈለግ በተወሰነ ቦታ አብሮ እንደነበረ የገለጸልን ሌላ አማኝ፣ እስካሁን የተገኘው አስክሬን አስራ አራት ቢሆንም ምን ያህል እንደሆነ ገና አልታወቀም ይላል የሞቱ ቁጥሩ። አሁን እኮ ሌሎቹንም እየፈለጉ ነው ያሉ ጓደኞቻቸው፣ ይህን ያህል ነው ማለት አይቻልም። ምክንያቱም ከእኛ ጋር የነበሩ እያሉ አሁን ፍላጋ ጓደኞቻቸው እከሌ የለም እከሌ የለም እየተባባሉ ገና ፍለጋ ላይ እንዳሉ ነው ያየዋል። በሕይወት የተረፉት አንድ ላይ ተሰባስበው የጓደኞቻቸውን ስም እያስመዘገቡ ፍለጋው መቀጠሉን የአይን እማኞቹ ይገልጻሉ። አስክሬናቸው ከተገኘው ውጪ እስካሁን በርካታ ሰው መጥፋቱን ከፈላጊዎቹ መረዳታቸውንም ይናገራሉ። ስለ ሁኔታው ለመጠየቅ ማምሻውን የጋምቤላ ክልል ርዕሰ መስተዳድር አቶ ጋትሉክ ቱት ጋር በእጅ ስልካቸው ደውዬ ነበር። ስልኩን ያነሳው ሰው ይህን መልእክት ነገረኝ። ፕሬዚዳንቱ ይመስለዋላ ስንት ሰዓት ላይ ይጨርሳሉ? አንድ ሰዓት በኋላ ከአሜሪካ ድምጽ ነበር መደውለው ና በጣም በተደጋጋሚ ነበር የደወል ነው። ሁኔታውን የአካባቢ ሁኔታ ለማጣራት እኛም ከከሳቸው አፍ መረጃ ለመስማት ፈልገን ነበር ተደጋጋሚ ሙከራ ያደረግነው እና እንደው ባገኛቸው ደስ ይለው ነበረ ኮና እናደርጋቸው ነው ከእነት እናደርጋቸዋለን እርሳቸው ከወጡ ወይም ሌላ ሰው የህዝብ ግንኙነት ወይም ኮሚኒኬሽን ጉዳዮች ሌላ ሰው ይኖሩ ይሆን ላስቸግሮት ራሳቸውን ጠየቅ በኋላ በኋላ ሲወጥ ከአንድ ሰዓት በኋላ መልሼ ስደውል ስልካቸው ባለመነሳቱ ላገኛቸው አልቻልኩም። የተባበሩት መንግስታት የስደተኞች ተቋም ቃል አቀባይ አሪያን ሩሜሪ ማክሰኞ ዕለት ለአሜሪካ ድምፅ ሰጥተውት በነበረው ቃለ ምልልስ ሁለት መቶ ሰማኒያ አምስት ሺህ የሱዳን ስደተኞች በኢትዮጵያ እንደሚገኙ ገልጸው ነበር። በዚህም የደቡብ ሱዳን ስደተኞችን ከፍተኛውን ቁጥር በመቀበል ኢትዮጵያ በአንደኛ ደረጃ ላይ እንደምትገኝ ተናግረው ነበር። ጃዊ የተሰኘው የስደተኞች መጠለያ ጣቢያም የደቡብ ሱዳን ስደተኞች ከሚገኙበት መጠለያ ጣቢያ አንዱ ነው።